ከዚህ ዓለም በሞት የተለዩት ታዋቂው የታሪክ ተመራማሪ ፕሮፌሰር ሪቻርድ ፓንክረስት በተለይ በምጣኔ ሀብት ዘርፍ ፈርቀዳጅ የሆነ ሥራ መሥራታቸውን አንጋፋው የኢትዮጵያ ታሪክ ምሁር ተናገሩ። አንጋፋዊ ታሪክ ተመራማሪና መምህር ፕሮፌሰር ባህሩ ዘውዴ እንደገለጡት በዚህ ዘርፍ በርካታ ሥራዎች የተበረከቱት ከእርሳቸው መጽሐፍት በኋላ ነው ይላሉ። እስክንድር ፍሬው ተከታዩን አጠናቅረዋል። ለኢትዮጵያውያን የጸረ ፋሽስት ተጋድሎ ከፍተኛ አስተዋጽኦ ካደረጉት እናታቸው ሲልቪያ ፓንክረስት ጋር በ1940ዎቹ መጨረሻ ወደ አዲስ አበባ የመጡት ሪቻርድ ፓንክረስት እናታቸው የጀመሩትን ውለታ በሌላ ዘርፍ ቀጥለዋል። የኢትዮጵያ ጥናት ተቋም መሥራች አባል በመሆን ከፍተኛ አስተዋጽኦ አድርገዋል። በኢትዮጵያ ታሪክ ላይ ያተኮሩ ጽሑፎችንም አበርክተዋል። አንጋፋው ኢትዮጵያዊ የታሪክ ተመራማሪና መምህር ፕሮፌሰር ባህሩ ዘውዴ እንደሚሉት በኢኮኖሚ ታሪክ ዘርፍ ፈርቀዳጅ መሆናቸው እንደ ፓንክረስት ዋነኛ አስተዋጽኦ ሊጠቀስ ይችላል። አንደኛ በታሪክ ምርምር በኩል በተለይ ኢኮኖሚክ ሂስትሪ የሚለው ዘርፍ ብዙ ያልተለመደ ያልታወቀ ነበረ። ከዛ ፊት የነበረው የታሪክ አጻጻፍ ዘይቤ አብዛኛው ፖለቲካ በሃይማኖት ላይ እንደዚህ ያተኮረ ነበር እና ፈርቀዳጅ የሆነ ምርምር በኢኮኖሚክ ሂስትሪ የኢኮኖሚ ታሪክ ማለት ነው። ኢኮኖሚ ነክ ታሪክ ንግድ፣ ምን የመሳሰሉትን ወደ ኋላ ደግሞ በዚህ ማህበራዊ ታሪክ የምንለው ሶሻል ሂስትሪም ውስጥ እንደዚሁ አዲስ አዳዲስ ሀሳቦች ጨምትቷል። በተለይ ግን በኢኮኖሚክ ሂስትሪ ያው ሁለት ትልልቅ መጽሐፍት መጀመሪያ ኢንትሮዳክሽን ኢኮኖሚክ ሂስትሪ መግቢያ ነው። ሁለተኛ ደግሞ ኢኮኖሚክ ሂስትሪ ኢትዮጵያ የሚል የአንድ መቶ ሰላሳ ዓመት የአርባ ዓመት ታሪክ የተለያዩ ዘርፎቹን ስፋት እንትን ብሏል እና በዚህ ነው አንዱ ሁለተኛ የኢትዮጵያ ጥናትና ምርምር ተቋምን በመመስረት ሁሉም እንግዲህ ከወዲያውኑ የኢትዮጵያ ጥናት መጽሄት የሚባለው ረጅም ጊዜ እንግዲህ ዋና ተጠቃሽ የሆነ የኢትዮጵያ ጥናት መጽሄት ነበረ። እሱና ፕሮፌሰር ሆና እስኪ አብረው ሆነው ነው የኢትዮጵያ ጥናት ነብረ መስመር ያስያዙት ማለት ይችላል። እና አንደኛ መጽሄት አለ ቀደም የጠቀስኩት፣ ሁለተኛ ቤተ መጽሐፍቱ፣ ሶስተኛ ደግሞ ሚዚየም የኢትዮጵያ ጥናትና ተቋም ሶስት ማዕዘኖች እነኝህ ናቸው። በቤተ መጽሐፍቱና በሙዚየሙ ሲሉ በዚሁ በኢትዮጵያ ጥናት ተቋም ውስጥ ማለት ነው። በዛው ሰር ሶስት ዘርፎች ናቸው ያሉት ለጥናት እና መርምር ተቋም ሶስት ማዕዘኖች። ቀደም የጠቀስኳቸው ፕሮፌሰር ሆና ስኪ ትንሽ ቀደም ብሎ ሞተ። አሁን ደግሞ ሪቻርድ ተቀጠለ። እና እንግዲህ ለአንድ ስንት አመት ማለት ይቻላል ለአንድ አስር አመት በላይ ነው እንግዲህ ያንን ተቋም ሲመሩ የነበሩት ሁለቱና፣ መጽሄቱም አለማቋረጥ ዝንፍ ሳይል በየ በአመት ሁለት ጊዜ ሲወጣ ነበር እና በዘመኑ በቃ ስለ ኢትዮጵያ የሚጽፍ ሰው ሁሉ የሚያሳትመው በዛ መጽሔት ላይ ነበር። ሌላ በተጓዳኝ እንግዲህ ደግሞ ለመጀመሪያ የኢትዮጵያ ጥናት ጉባኤ የሚባል በየሶስት አመቱ የሚካሄድ አለ። የመጀመሪያው እንደ አውሮፓ አቆጣጠር በአስራ ዘጠኝ ሀምሳ ዘጠኝ ጣሊያን ሀገር ኤንሪኮ ቸሩሊ የሚባሉ አንጋፋ የሆነ የጣሊያን ተመራማሪ እሱ ነው የጀመረው። ሁለተኛውን ፕሮፌሰር ኡለንዶርፍ የእንግሊዝ ሀገር የቋንቋ ሊቅ ነው። ማንቸስተር አደረገ። ሶስተኛው ለመጀመሪያ ጊዜ ኢትዮጵያ ተደረገ እንደ አውሮፓ አቆጣጠር በአስራ ዘጠኝ ስልሳ ስድስት ያንን እንግዲህ አዘጋጀው ፕሮፌሰር ፓንክረስት ነው እና በዳይሬክተርነቱ የኢትዮጵያ ጥናትና ምርምር ተቋም ዳይሬክተር በመሆኑ እና እነህ ጎላሉ ናቸው። ከዛ በተረፈ እንግዲህ ምናልባት ከእናቱ የወረሰው ማለት ይደሃል። ሲልቪያ ፓንክረስት እንደምታውቀው ፋሽስት ጸረ ፋሽስት ፋሽስት አገዛዝ እና አረማናዊ ድርጊቶች ሁሉ ፈገዝ የምትታወቅ ነበረች እናቱ። እና ያንን አርማ በማንሳት ማለት ይቻላል ኢትዮጵያ ነክ በሆኑ ጉዳዮች ላይ በጣም ተቆርቋሪ ሆኖ በተለይ አክሱም ሐውልት ማስመለሱ ላይ ትልቅ ሚና ተጫዋቷል። ሀሳቡን መጀመሪያ ያመጣው እሱና ቤተሰቡ ናቸው። እናም ፓንክረስት በኢትዮጵያ ጥናትና ምርምር ተቋም በመገንባት ላይ ያለው አዲስ ቤተ መጻሕፍት በእርሳቸው ስም መሰየሙንም ተናግረዋል። ፕሮፌሰር ሪቻርድ ፓንክረስት በተወለዱ በዘጠና ዓመታቸው ከዚህ ዓለም በሞት የተለዩት አዲስ አበባ በሚገኘው መኖሪያ ቤታቸው መሆኑንም አስረድተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ